የኬንያው ፕሬዝዳንት ኡሁሩ ኬንያታ ትናንት ሐሙስ የሀገሪቱን ሁኔታ በተመለከተ አመታዊ ንግግር ለምክር ቤት ሲያቀርቡ ያቋረጧቸው የተቃዋሚ አባላት ከምክር ቤቱ እንዲወጡ መደረጋቸው ተነግሯል። የፕሬዝዳንት ኬንያታ አስተዳደር ካለፉት ስድስት ወራት ወዲህ ከሙስናና ከኑሮ ውድነት ጋር በተያያዘ ከፍተኛ ውጥረት ውስጥ እንዳለ ይታወቃል። ከናይሮቢ መሐመድ ዩስፍ ዩሱፍ ዘገባ ልኳል፣ አዲስ አበባ ያቀርበዋል። የተቃዋሚ ምክር ቤት አባላት ጭሆትና ፉጨት የተሰማው ፕሬዝዳንት ኬንያታ ንግግራቸውን ገና አንድ ብለው ሲጀምሩ ነበር። አፈ ጉባኤው ጀስቲን ሙቱሪም ተቃዋሚዎቹ ስርዓት መያዝ እንዳለባቸው ሲያስተነቅቁ ጊዜም አልወሰዱ። ማስጠንቀቂያው ግን አልሠራምና የተቃዋሚዎቹ ፍጨትና ጩኸት ቀጠለ። አፈ ጉባኤ ሙቱሪም ተቃዋሚዎቹ አዳራሹን ለቀው እንዲወጡ ትእዛዝ ሰጡ። የፕሬዝደንት ኬንያታ የዚህ ዓመቱ ንግግራቸው የቀረበው በበርካታ የሚኒስቴር መስሪያ ቤቶች ልዩ ልዩ ሙስናና ቅሌት እንደተከሰተ የአደባባይ ምስጢር በሆነበት ወቅት ነው። እርግጥ ፕሬዚዳንቱ ባለፈው ዓመት ሦስተኛውን ሚኒስትር አባረዋል ከሥራ። ይሁንና ተቺዎች ሙስና የፈጸሙትን ለፍርድ ማቅረብን ጨምሮ ብዙ ይቀራል ማለታቸው ይሰማል። ምክር ቤቱ ውስጥ የነበረው ውጥረት ግን ፕሬዚዳንቱ ንግግራቸውን ከማጠቃላቸው አስቀድሞ ለሰላሳ ደቂቃ ያህል ቀጥሎ ነበር። የፕሬዝዳንቱ ንግግር አገሪቱ ባለፈው ዓመት ባከናወነቻቸውና ለወደፊትም ባቀደቻቸው ላይ ያተኮረ ነበር። ምንም እንኳ የኢኮኖሚና የገንዘብ ግርግር ቢኖርም የኬንያችን ኢኮኖሚ ግን ጉልህ በሆነ መልኩ በቶሎ እያገገመ በቶሎ እንዳገገመ ይታወቃል። ይህም በውል የሚታየው በሽብርተኞች አያሌ ጥቃት የተጎዱት የቱሪዝምና የሆስፒታል ተቋሞች ያሳዩት መሻሻል ነው። በአስተዳደራቸውና አገሪቱም የምትሄድባቸው አቅጣጫዎች ላላስደሰታቸው ተቃዋሚዎች ፕሬዝዳንቱ የሚሉትም ነበራቸው። የሀገራችን ለውጥና በዲሞክራሲያዊ መንገድ የተመረጠው መንግሥት አካሄድ ያልተዋጠላቸውን ወገኖች ስጋት ሰምተናል። ሐሳብን በነጻነት ከመግለጽ መብት አኳያ እንደግፋቸዋለን። ኬንያ በቀጣዩ ነሐሴ ወር ሌላ ፕሬዚዳንታዊ ምርጫ ከማካሄዱ አስቀድሞ ፕሬዚዳንት ኬንያታ የሀገራቸውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታ የሚገልጡበት ስቴት ኦፍ ዘ ኔሽን በመባል የሚታወቀውን አንድ የመጨረሻ ብሔራዊ ንግግር ያደርጋሉ።